አሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሮቡ ምሽት የአማርኛ ስርጭት ጀመረ። በአገራዊ ምክክሩ መሳተፍ ለሚፈልጉ የታጠቁ ኃይሎች የደህንነት ጥበቃ እንደሚደረግ የኢትዮጵያ አገራዊ ምክክር ኮሚሽን ገለጸ። ይሄ ዲያሎግ ሂደት በተሻለ ሁኔታ እንዲሄድ ሁኔታዎችን መንግስት እንዲያመቻች ባገኘነው መድረክ ሁሉ እንጠይቃለን። ወደ ድርድር ከተመጣ ወይም በቀጥታ ወደ ዲያሎግ እመጣለሁ ለሚል አካል የደህንነት ጥበቃ እንዲደረግ የመጠየቅ ኮሚሽነሩን ፕሮፌሰር መስፍን አራያን ነበር የሰማችሁት። ይህንና ሌሎችን በርካታ ዘገባዎች ይዘን ወደ እናንተ መትናል። ዛሬ ሮቡ ሚያዝያ 16 2016 ዓ ም ነው። ክቡራትና ክቡራን ጤና ይስጥልኝ። እንደምናመሻችሁ ሳስተናግዳችሁ ያመማመሻው እንግዶ ወልድነኝ ንጉሴ። ተምሩ ከስቱዲዮ ስርጭቱን ይቆጣጠርልናል። ለዓለም ዜናው አስማማ ዋየነው በስቱዲዮ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦ አምሃሪክ ላይ በቀጥታ ማዳመት ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ወደ ዓለም ዜናው እንሄዳለን። ሰላም ጤና ይስጥልኝ አድማጮቻችንና ተመልካቾቻችን፣ እንደምናመሽታችኋል። የዓለምን የተሰባሰቡ ዋና ዋና ዜናዎችን የማሰማችሁ አስማማኝ ነው ነኝ። ወደ መጀመሪያው ዜና ስናልፍ ሚያዝያ 16 ለሊት 11 ሰዓት ላይ በአዲስ አበባ ለቤት ግንባታ የተከመረ ድንጋይና አፈር ተንዶ የሰባት ሰዎች ሕይወት አለፈ። የሰው የተጠፋበት ድንገተኛ አደጋ ተጠርጣሪዎችን በቁጥጥር ስር ውሎ እየመረመረ መሆኑን የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምፅ አስታውቋል። ረቡዕ ሚያዝያ 16 ለሊት 11 ሰዓት ላይ በአዲስ ከተማ ክፍለ ከተማ ወረዳ 12 ጠሮ መስጂድ አካባቢ የተገነባ ላለ ቤት የተከመረ ድንጋይና አፈር ተንዶ በአቅራቢያው ባለ ሌላ መኖሪያ ቤት ላይ በመውደቁ በቤት ውስጥ ተኝተው የነበሩ ሰባት ሰዎች ህይወታቸው ሊያልፍ መቻሉን የአዲስ አበባ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ያገኘውን መረጃ ዋቢ አድርጎ ኢቢሲ ዘግቧል። አደጋው መድረሱን ለአሜሪካ ድምጽ ያረጋገጡት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ የሰው ህይወት የጠፋበት ድንገተኛ አደጋ ምርመራ ገና እየተጣራ መሆኑን ገልጸዋል ፖሊስ ተጠርጣሪዎችን በቁጥጥር ስር አውሎ እየመረመረ መሆኑንም ተናግረዋል ምርመራው ተጀምሯል በምርመራ ሂደት ውስጥ በቁጥጥር ስር ያሉ ሰዎች አሉ ከዛ ዙሪያ ላይ ያሉ ፖሊስ የሚጠረጥራቸውን ሰዎች በቁጥጥር ስር ውሏል። በምርመራ ሂደት ውስጥ አንዳንድ ጊዜ በድንገት የሚያዙ ሰዎች ሊኖሩ ይችላሉ። ስለዚህ እሱንም ጭምር መግለጹ በኋላ ላይ በማህበራዊ ህይወቱ ላይ የሚያስከትለው ነገር ሊኖር ይችላል። ከዛም ባሻገር ደግሞ በዋነኛነት የምርመራ ሂደቱን የሚያደናቅፉ ነገሮች መሀል ላይ ሊኖሩ ይችላሉ። ሲጀመር ይሄ አሁን ትናንትና አስራ አምስት ለአስራ ስድስት የተከሰተ ነው። ሌሊት የተከሰተ ጉዳይ ነው። ድንገተኛ አደጋ ነው ድንገተኛ አደጋ ነው ወይስ አይደለም የሚለውን ነገር ከማጥናት ጀምሮ ጉዳት አድራሹም ወይም ለጉዳዩ ተጠያቂ የሚሆነውን አካል ለመለየት ጥልቀት ያለው ስራ ነው የሚጠይቀው። ሁሉንም መረጃዎች ለምርመራው ሲባል አሁን ግልጽ ማድረግ እንደሚያስቸግር የተናገሩት ምክትል ኮማንደር ማርቆስ ታደሰ ወደፊት ሁኔታውን እያየን እነማን ናቸው የተያዙትና፣ እነማን ናቸው ከጉዳዩ ጋር ቀጥታ ግንኙነት ያላቸው የሚለውን ጨምሮ የምርመራውን ውጤት ፖሊስ ለዚህ ይፋ እንደሚያደርግም አስታውቀዋል። ባይደን የ95 ቢሊዮን ዶላሩን የውጭ እርዳታ ሕግ ፈረሙ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወራት ከፈጀ ክርክር በኋላ በዩናይትድ ስቴትስ ምክር ቤት ጸድቆ የቀረበላቸውን 95 ቢሊዮን ዶላር የውጭ እርዳታ የሚፈቅደውን ሕግ ይቅርታ፣ ዛሬ ሮብ ፈርመዋል። የውጭ እርዳታ ጥቅሉ ለዩክሬን የሚሰጥ 61 ቢሊዮን ዶላር ያካተተ ሲሆን ሕጉ በክርክር ሳያልፍ በመቆየቱ ዩክሬን የሩሲያን ወራ ለመመከት የሚያስፈልጋት የጦር መሳሪያ አቅርቦት እንዲያሽቆለቁል አድርጎት ቆይቷል። ፕሬዚዳንት ባይደን የዩናይትድ ስቴትስ ምክር ቤት የውጭ እርዳታ ጥቅሉን መፍቀዱን በምክር ቤቱ በሁለቱ ፓርቲዎች መካከል ባልተለመደ ህብረት የተከናወነ ለዓለም የሚበጅ እርምጃ ሲሉ አድንቀውታል። ለዩክሬን የሚሰጠው የጦር መሳሪያ ድጋፍ በሰዓታት ውስጥ መላክ እንደሚቀጥልም ፕሬዚዳንቱ አስታውቀዋል። ዛሬ ፕሬዚዳንቱ የፈረሙት የውጭ እርዳታ ህግ ጋዛ ላይ ከሐማስ ጋር ውጊያ ለምትገኘው ለእስራኤል የተመደበ 26 ቢሊዮን ዶላር ያካተተ ነው። እንዲሁም የኢንዶ ፓሲፊክ አካባቢዋ የዩናይትድ ስቴትስ አጋር ለታይዋን ከቻይና የተደቀነባት ስጋት ለመጋፈጥ እንድትችል 8 ቢሊዮን ዶላር እርዳታ እንዲሰጣትም ይፈቅዳል። እስራኤል ተጠባባቂ ብርጌድ ክፍለ ጦሮች ወደ ጋዛ ሰርጥ ላከች። ሁለት ተጠባባቂ ብርጌዶችን ወደ ጋዛ ሰርጥ አዝምተናል ሲል የእስራኤል ጦር ኃይል ዛሬ አስታውቋል። ተጠባባቂ ብርጌድ ክፍለ ጦሮቹ የተላኩት እስራኤል በደቡባዊ ጋዛ በምድር ጦር ጥቃት ለመክፈት እየተዘጋጀች ባለችበት በዚህ ወቅት ነው። የእስራኤል የጦር ኃይል ዝርዝር ውስጥ ሳይገባ የተላከው ሰራዊት የመከላከልና የታክቲክ ተልዕኮዎችን ያከናውናል ብሏል። የእስራኤል ባለሥልጣናት የሐማስ ታጣቂዎች የመደምሰስ ግባችን ለማሳካት ራፋ ላይ ጥቃት መክፈት በግድ ያስፈልገናል ሲሉ ቆይተዋል። ዩናይትድ ስቴትስ የተባበሩት መንግሥታት ድርጅትና ሌሎችም ከባድ ሰብአዊ ቀውስ ያስከትላል በማለት እስራኤል ራፋ ላይ በየብስ ልትከፍት ስላቀደችው ጥቃት ስጋታቸውን ሲገልጹ ቆይተዋል። በሌሎች የጋዛ አካባቢዎች ከሚኖሩ ሰዎች ውስጥ ከግማሽ የሚበልጡትም ራፋ ላይ ተጠልለዋል። ብዙዎች ውጊያውን በመሸሽ እስራኤል በሰጠችው ትእዛዝ መሰረት ቀያቸውን ለቀው የወጡ ናቸው። ዛሬ ረቡዕ የእስራኤል የጦር ኃይል በሰጠው መግለጫ ተዋጊ ጄቶች ትናንት ጋዛ ውስጥ ያሉ ከ50 የሚበልጡ ኢላማዎችን መደብደባቸውን ገልጿል። እስራኤል ደቡባዊ ሊባኖስ ያሉ የሄዝቦላ ይዞታዎች ላይም ጥቃት ማድረሷን የሮይተርስ ዘገባ አመልክቷል። ጥቃቱ ታጣቂ ቡድን ቀደም ብሎ እስራኤል ባደረሰችው ጥቃት ሲቪሎች መግደሏን ለመበቀል ነው በሚል ላደረሰው የሮኬት ጥቃት አጸፋ ጭምር መሆኑንም እስራኤል አስታውቃለች። ሐማስና ና ሂዝቦላ በዩናይትድ ስቴትስ በአሸባሪነት የተፈረጁ ቡድኖች ናቸው። በተያያዘ ዜና እስራኤል ባለፉት ሳምንታት የሰብአዊ ረዴት ጋዛ መግባት እንዲችሉ ለመፍቀድ ትልቅ እርምጃ ወስዳለች ሲሉ የተናገሩት የዩናይትድ ስቴትስ የሰብአዊ ጉዳዮች ልዩ ልኡክ ሆኖም ጋዛ ላይ የተደቀነው የቸነፈር አደጋ ከባድ በመሆኑ በቀጣይም ብዙ መስራት እንደሚጠበቅ ዛሬ አሳሰቡም። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋዛ ውስጥ ያለውን የከበደ ሰብአዊ ቀውስ ለማቃለል እስራኤል እርምጃ እንድትወስድ መጠየቃቸው ይታወሳል። መመዘን የሚችል ተጨባጭ እርምጃ ስራ ላይ የማታውል ከሆነ ዩናይትድ ስቴትስ የቅርብ አጋሯ ለሆነችው የምትሰጠውን እርዳታ ላይ ቅድመ ሁኔታ ሊቀመጥበት እንደሚችልም ፕሬዝዳንቱ አሳስቦ ነበር። ዋሽንግተን እስራኤል በወሰደቻቸው እርምጃዎች ረክታ እንደሆነ ለመግለጽ ያልፈለጉ ከእስራኤል ባለፉት ሁለት ተኩል ሳምንታት ትልቅ እርምጃ ወስዳለች ያለች ሆኖም አሁን መቀጠል ይኖርበታል ሲሉ ለጋዜጠኞች ተናግረዋል። አድማጮቻችን የዜና የሚተላለፉላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በዓለም ዙሪያ በግጭቶች በአየር ንብረት ለውጥና በምጣኔ ሀብት ማሽቆልቆል የተነሳ ለአጣዳፊ የረሃብ ችግር የሚጋለጡ ሰዎች ቁጥር እየጨመረ መሆኑን አንድ አዲስ ግምገማ አመለከተ። ዓለም አቀፍ የረሃብ ይዞታን በሚመለከት የተካሄደው አዲስ ጥናት እንዳስታወቀው የተጠቀሱ ችግሮች የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2030 ረሃብን ለማስወገድ ያወጣውን እቅድ ለማሳካት ባለፉት ዓመታት የተሰሩ ስራዎችን እያበላሸ መሆኑ ተጠቁሟል። የ2024 የዓለም አቀፍ የምግብ ቀውስ ሪፖርቱ ዛሬ ሮብ የወጣ ሲሆን የምግብ ቀውስ ውስጥ ባሉ 59 አገሮችና ግዛቶች ባለፈው 2023 286 ሚሊዮን ሰዎች ለአጣዳፊ የምግብ ዋስትና ችግር የተጋለጡ ሆነው አግኝቻቸዋለሁ ብሏል። አዙ በግምገማው ከተካተቱት መካከል 21.5 ከመቶ የሚይዝ መሆኑንም ሪፖርቱ አመልክቷል። የመንግስታቱ ድርጅት የምግብና የግብርና ድርጅት ፋኦ ዳይሬክተር ዶሚኒክ በርገን ጄኔቭ ላይ በሰጡት ቃል አጣዳፊ የምግብ ዋስትና ችግር የምንለው የሰዎች ህይወትና የኑሮ መተዳደሪያ ለአጣዳፊ አደጋ በሚዳድርግ ደረጃ የከበደ ረሃብ ማለታችን ነው ሲሉ አብራርተዋል። በዚህ መጠን ያለ ረሃብ ወደ ከባድ ነፈር በማሽቆልቆል በስፋት የሰዎች እልፈት ሊያስከትል ይችላል ሲሉም ጨምሮ አስገንዝቧል። የተባበሩት መንግስታት ድርጅት ባለስልጣን አስከትለውም ለከባድ የተመጣጠነ ምግብ እጥረት ከተጋለጹ ህጻናት ውስጥ 60 ከመቶ የሚኖሩት ለአጣዳፊ የምግብ ዋስትና ችግር የተጋለጡ በሆኑ አስር ሀገሮች ውስጥ መሆኑን ሪፖርቱ መጠቆሙን አውስተዋል። ግጭት በሚካሄድባቸው አካባቢዎች ባለፈው ዓመት በተለይም ጋዛና ሱዳን ውስጥ የምግብ ቀውሶች በከፍተኛ ደረጃ መባባሳቸውንም ሪፖርቱ ጠቅሷል። ህጻናትን ከጥቃት ለመጠበቅ የጦር መሳሪያዎች ህገወጥ ፍሰት መቆም አለበት ስትል የተባበሩት መንግስታት ድርጅት የበጎ ፍቃድ አምባሳደር ተዋናይ ዳናይ ጉሪራ ተናገረች። ግጭት በሚካሄድባቸው አካባቢዎች ህጻናትን መድፈር የሚፈልግ ሰው አንድ ዶላር የማይሞላ ገንዘብ ከፍሎ ለማግኘት ይችላል። እንዲህ ያለው ወንጀል ለመከላከል አንዱ መንገድ በድብቅ የሚተላለፈውን የጦር መሳሪያ ማስቆም ነው ስትል የተባበሩት መንግስታት ድርጅት የበጎ ፍቃድ አምባሳደር የሆነችው ተዋናይ ዳናይ ጉሪራ ዲፕሎማቶችን አሳስባለች። ዚምባብዌዊቷ አሜሪካዊት ተዋናይ እና ጸሐፊ ቶኒት ዳኔ ጉሪራ ለመንግስታቱ ድርጅት የጸጥታ ምክር ቤት አባላት ባደረገችው ንግግር በምስራቅ ኮንጎ በሚገኝ የአገር ውስጥ ተፈናቃዮች መጠለያ ካምፕ አንድ ማስቲካ በማይገዛ ገንዘብ የሚደፈር ልጅ ለማግኘት ይቻላል ብላለች። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ባለፈው 2023 ጦርነት በሚካሄድባቸው አካባቢዎች 3688 አስገድዶ የመድፈር በደቡብ የመድፈር እና የጠለፋ አድራጎቶች መፈጸማቸውን አረጋግጠን መዝግበናል ያለ ሲሆን አዙ በቀደመው ሀያ ሀያ ሁለት ከነበረው በ50 ከመቶ የሚበልጥ መሆኑን አክሎ አመልክቷል። ሰባ ወይም ዘጠና ከመቶ የሚሆኑ የመድፈር አድራጎቶች የተፈጸሙት ትናንሽና ቀላል የጦር መሳሪያዎች በመጠቀም መሆኑን ገልጾ ሰለባዎቹ በሙሉ ማለት በሚቻል ደረጃ ሴቶችና ሕጻናት መሆናቸውንም አስታውቋል። አብዛኞቹ የወሲባዊ ጥቃት ሰለባዎች በይፋ ስለማይናገሩ የሰለባዎቹ እርግጠኛው ቁጥር ከተጠቀሰው በእጅጉ ሊበልጥ እንደሚችል የመንግስታቱ ድርጅት ሳይጠቁም አላለፈም። ተዋናይቷ ቁጣ በተሞላበት ንግግሯ በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በኢትዮጵያ ወይም በሄቲ ጾታዊ ጥቃት ፈጻሚዎች የጦር መሳሪያ ማዕቀቦችን በግልጽ በመጣስ እስከ አፍንጫቸው የታጠቁ ናቸው ብላለች። አያይዛም ዓለም አቀፍ የጦር መሳሪያ አቅርቦት ሰንሰለቱ እየተበጣጠሰ ስለመሆኑ ብዙ ብንሰማም አሁንም መሳሪያ መጉረፍ እንደቀጠለ ነው ብላለች። የተባበሩት መንግስታት ድርጅት በጦርነት ቀጠናዎች የሚፈጸሙ ጾታዊ ጥቃቶች ጉዳይ ልዩ ተወካይ ፕራሚላ ፓተን ለጸጥታ ምክር ቤቱ ባደረጉት ንግግር ባለፈው እንደ አውሮፓውያን አቆጣጠር 2023 በ21 የጦር ቀጠናዎች ቢያንስ 58 በሚሆኑ መንግስታዊና መንግስታዊ ባልሆኑ ታጣቂ ቡድኖች ሴቶችና ህጻናት ለመደፈርና ለሌላም ጾታዊ ጥቃት እንደተጋለጹም አውስተዋል። አስከትለውም በእኛው የአቅርቦት ሰንሰለት ገንዘብና የጦር መሳሪያ እንዲያገኙ እያደረግን በንግግር ጾታዊ ጥቃት የሚፈጽሙትን ልናውግዝ አይገባም ሲሉ አሳስበዋል። በመጨረሻም የብሪታንያ ፓርላማ ፍልሰተኞች ወደ ሩዋንዳ ለመላክ የወጣውን አወዛጋቢ እቅድ አጸደቀም። ከፈረንሳይ የሚገቡ ጥገኝነት ፈላጊዎችን ለማስቆም የታለመውን ፍልሰተኞችን ወደ ሩዋንዳ የመላክ እቅድ የብሪታንያ ፓርላማ ትናንትና ማክሰኞ አጽድቆታል። ፓርላማው ድምጽ ከሰጠ ከጥቂት ሰዓት በኋላ አምስት ፍልሰተኞች በጀልባ በእንግሊዝ በእንግሊዝ ቻናል በኩል ለመግባት ሲሞክሩ መስጠማቸውን የፈረንሳይ ባለስልጣናት ገልጸዋል። ከሰጠሙት መካከል አንዷ የሰባት ዓመት ሕፃን መሆኗንም አመልክተዋል። ዊሜሮ ከተባለች የፈረንሳይ ባህር ዳርቻ መንደር 112 የሚሆኑ ሰዎችን አሳፍሮ የተነሳው የጎማ ጀልባ ጥቂት እንደተጓዘ ከተከመረ አሸ ጋር ተገኝቶ በርካታ ሰዎች ወደ ባሕሩ መውደቃቸውን የአካባቢው ባለስልጣናት አስታውቋል። ጀልባው ላይ የቀሩ 57 የሚሆኑ ሰዎች የእርዳታ ሰራተኞች ሊያወርዷቸው ቢሞክሩም እምቢ ብለው በመቆየት የጀልባውን ሞተር መልሰው በማስነሳት ወደ ብሪታንያ እጅግ አደገኛ ሆነውን ጉዞ ቀጥለዋል ሲሉ የፈረንሳይ ካሌ ግዛት ባለስልጣን ገልጸዋል። ፍልሰተኞቹ እንዲህ ባለ ከፍተኛ ቁርጠኝነት በትናንሽ ጀልባዎች በሚያደርጉት ጉዞ በዚህ እንደ አውሮፓያን አቆጣጠር 224 እስካሁን ብቻ 6300 ፍልሰተኞች መግባታቸው ተገልጿል። የብሪታንያ ፓርላማ ፍልሰተኞች ወደ ሩዋንዳ ለመላክ የወጣውን እቅድ ትናንት ማክሰኛ ያጸደቀው ሲሆን ፍልሰተኞቹ የጥገኝነት ማመልከቻቸው ሩዋንዳ ሆነው እንደሚታይና የስደተኝነት ፈቃድ የሚያገኙትም ጭምር መመለስ እንደማይችሉ ተመልክቷል። የብሪታንያ ፓርላማ ያሳለፈው ሕግ ፍርድ ቤቶች ፍልሰተኞቹ ሩዋንዳ እንዳይልኩ ማሳገድ የሚችሉትን አሁን ስራ ላይ ያሉትን የሀገሪቱን ሕጋትም ሆነ ዓለም አቀፍ ውሎችን ችላ እንዲሉ ትዕዛዝ የሚሰጥ መሆኑም ተመላክቷል። አድማጮቻችን የሰዓቱ ዋና ዋና ዜናዎች እነዚህን መስሉ ነበር። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ። አስማማ ዋየነውን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ሳስተናግዳችሁ ማምሸው እንግዲህ ሌነኝ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። የዘገባዎችን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያ ነች። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያ አገራዊ ምክክር ኮሚሽን በክልል ደረጃ የምክክር ሂደቶች በሳምንታት ውስጥ እንደሚጀመሩ አስታውቋል። የተሳታፊ ልየታ በተጠናቀቀባቸው ክልሎችና የከተማ አስተዳደሮች በአጭር ጊዜ ውስጥ ምክክር እንደሚጀመር የገለጹት ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በምክክር ሂደቱ መሳተፍ ለሚፈልጉ የታጠቁ አይሎች ኮሚሽኑ የደህንነት ጥበቃ እንዲደረግ ያደርጋል ብለዋል። ኮሚሽኑ ለአካታች ንግግር ያደረገውን ጥሪ እንደሚያደንቅ የዩናይትድ ስቴትስ ኤምባሲ አስታውቋል። የኢትዮጵያ ብሔራዊ የደህንነት ምክር ቤት ባወጣው መግለጫ ደግሞ የእስካሁኑን ሂደት አድንቋል። ኬኔዲ አባተ ዝርዝሩን ይዞላል። የብሔራዊ ደህንነት ምክር ቤት ዛሬ ሚያዝያ 16 ቀን 2016 ዓ ም ባወጣው መግለጫ በኢትዮጵያ ዘላቂ ሰላምን ለማስፈን በመካሄድ ላይ ናቸው ያላቸውን ተግባራት አብራርቷል። ከእነዚህ መካከል ነባር ፖለቲካዊ ችግሮችን በአገራዊ ምክክር ለመፍታት የተጀመረው ሂደት እንደሚገኝ ጠቅሷል። በአሁኑ ወቅት የአገራዊ ምክክር ኮሚሽኑ በአስር ክልሎችና በሁለት የከተማ አስተዳደሮች ከየወረዳው በምክክሩ ሂደት የሚሳተፉ ተሳታፊዎችን የመለየት ስራ ማጠናቀቁን ያስታወቀው መግለጫው በዚህም ከ679 ወረዳዎች እስካሁን 12294 ተሳታፊዎች ተለይተዋል ብሏል። በጥቂት ሳምንታት ውስጥ ኮሚሽኑ በክልል ደረጃ የሚደረጉ የምክክር መድረኮችን ማካሄድ እንደሚጀምርም አስታውቋል። የምክክሩ ሂደት በቅርቡ እንደሚጀመር ለአሜሪካ ድምፅ ያረጋገጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የተሳታፊ ልየታው በተጠናቀቀባቸው ክልሎችና ከተማ አስተዳደሮች በተዋረድ በሚደረገው ውይይት አጀንዳ የመለየት ስራ እንደሚከናወን ገልጸዋል። ገልጸዋል። በውይይቱ ሂደት ላይ ወይም በምክክር ሂደቱ ላይ እነኚህ አጀንዳዎች የሀገራዊ ትኩረት የሚያስፈልጉ ናቸው ወይም በእንግሊዝኛው ናሽናል ሬሌቫንስ ያላቸው ናቸው፣ እነኚህ አጀንዳዎች ደግሞ በክልላችን የምንሰራቸው ናቸው፣ ወደኋላ ኋላ ቀርቶ እነኚህ አጀንዳዎች ደግሞ በጎረቤት ወይም ከአጎራባች ክልሎች ጋራ በጋራ የምንመክርባቸው የምንመካከርባቸው ናቸው ብለው ይለያሉ። የአዲስ አበባ ክልልን ተስፋ የማደርገው የሚቀጥሉት ሁለት ሳምንታት ውስጥ ወይ ባነሰ ጊዜ ጀመር ይሆናል ብዬ ተስፋ አደርጋለሁ። በትጥቅ ግጭት ውስጥ የሚገኙ አካላት ወደ ሀገራዊ ምክክሩ ሂደት እንዲገቡ በድጋሚ ጥሪ ያቀረቡት ዋና ኮሚሽነሩ፣ ኮሚሽኑ የደህንነት ዋስትና እንዲሰጣቸው እንደሚያደርግም ተናግረዋል። ኮሚሽኑ ስልጣን በአዋጅ ተሰጥቶታል። ይህንንም ከመንግስታዊ አካላት ጋር ተጠሪነት ለሆነው ለሕዝብ ተወካዮች ምክር ቤት ጭምር በየጊዜው እናሳውቃለን። እና በትጥቅ ሂደት ውስጥ ያሉ ወገኖቻችን ወደዚህ መጥተው ወደ ድርድር መጥተው ወደ ዳያሎግ መጥተው ችግሮቻቸውን እንዲፈቱ እናበረታታለን። በየጊዜው መንግስትንም ይሄ ዳያሎግ ሂደት በተሻለ ሁኔታ እንዲሄድ ሁኔታዎችን መንግስት እንዲያመቻች ባገኘ ነው ማድረግ ሁሉ እንጠይቃለን። ወደ ድርድር ከተመጣ ወይም በቀጥታ ወደ ዳያሎግ እመጣለሁ ለሚል አካል የፈረንጆች ሴፍ ፓሴጅ ወይም ደግሞ የደህንነት ጥበቃ እንዲደረግ የመጠየቅ መብት አለን። ይህንን የማስከበር መብት አለን። በዚህ በዲያሎጉ ሂደት ውስጥ እንዲደረግ የማስቻል መብት አለን እና ያንምም መብታችንን እነህ ንድሮች ካገኘን እንጠቀማለን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ዛሬ ባወጡት አጭር መግለጫ ኮሚሽኑ ሁሉን አቀፍ ውይይት እንዲደረግ ያቀረበውን ጥሪ እንደሚደግፉ አስታውቀዋል። አክለውም ገንቢ ምክክር ለኢትዮጵያ ሰላምና መረጋጋት የተሻለው መንገድ ነው ብለዋል። ፕሮፌሰር መስፍን አራያ ታጣቂዎችን ጨምሮ ከሌሎችም ጥያቄ ካላቸው አካላት ጋር ችግሮችን ለመፍታት ኮሚሽኑ በሀገር ውስጥ የሚሆን ከሀገር ውጭ ለመነጋገር ዝግጁ እንደሆነና ጥረት በማድረግ ላይ መሆኑንም ተናግረዋል። መንግስታዊ ጥበቃ ስር ያሉ እና በትጥቅ ትግል ላይ ያሉ እና ሌሎችም ሌሎችም መጥተው ወደ ዳያሎጉ እንዲመጡ ወደ ድርድሩ እንዲመጡ እንዲደረግ በየጊዜውን ሞክራለን፣ እየሞከርን ነው። ድሉም ከተገኘ በቀጥታ ተነጋግሮ አብሮ ችግሮችን ለመፍታት በሚደረግበት ሂደት የትም ድረስ ሄዶ ለመወያየት እና ለመነጋገር በጣም ዝግጁ ነን። የትም ከኢትዮጵያም ውስጥ ሆነ ከኢትዮጵያም ውጭ ሆነ እዛ ሁሉ ድረስ የመሄድ መብት አለን፣ እና ድሎ ካለ ሁልጊዜ አሁን የሞከር እንሆን ሞክራለን። ሆኖም ኮሚሽኑ እስካሁን በአካል አግኝቶ ያነጋገራቸው የታጠቁ አካላት ያሉ እንደሆነ ላነሳንላቸው ጥያቄ በዚህ ጉዳይ ላይ አሁን አስተያየት መስጠት እንደማይፈልጉ ገልጸዋል። በአማራና በትግራይ ክልሎች ሁኔታዎች ሲፈቅዱ ኮሚሽኑ ስራውን ለመቀጠል ዝግጁ እንደሆነም አክለው ተናግረዋል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ስርጭታችን ይቀጥላል። የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ዘገባዎቻችን ይቀጥላሉ። በህገ ወጥ መንገድ ከፍ ያለ ዶላር ሊያንቀሳቅሱ ነበር በሚል ተጠርጥረው በቁጥጥር ስር የዋሉት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ አላፍ ቀሲስ በላይ መኮንን ዛሬ ረቡዕ ሚያዝያ 16 2016 ዓ ም ለሁለተኛ ጊዜ ፍርድ ቤት ቀርበዋል። የፍርድ ቤት ውሎውን በተመለከተ ከጠበቃቸው ቱሊ ባይሳ ጋር አስማማ አየነው ያደረገውን ቆይታ እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኦሮሚያ ቤተ ክህነት ለመመስረት በነበራቸው እንቅስቃሴ የሚታወቁት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ሊቀ አእላፍ ቀሲስ በላይ መኮንን በህገ ወጥ መንገድ ቁጥሩ ከፍ ያለ ዶላር ሊያንቀሳቅሱ ነበር በሚል ተጠርጥረው በቁጥጥር ስር መዋላቸው በሀገር ውስጥ ብሔራዊ ቴሌቪዥን ሲዘገብ ቆይቷል። ዛሬ ለሁለተኛ ጊዜ ፍርድ ቤት መቅረባቸውን ሰምተናል። አቶ ቱሊ ባይሳም ለተጠርጣሪው የህግ ጠበቃ ኖት ዛሬ ፍርድ ቤትም አብሯቸው መቅረቦትን ሰምተናል። አቶ ቱሊ፣ ቀሲስ በላይ መኮንን የት ፍርድ ቤት ነበር የቀረቡት? በፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት የጊዜ ቀጠሮ ነበር የቀረቡት። ዛሬ ፍርድ ቤት የቀረቡት ለምን ነበረ? ባለፈው ቀጠሮ ላይ ፖሊስ የምርመራ ጊዜ ያስፈልገኛል ብሎ ተጨማሪ ጊዜ ወስደው ዛሬ የደረሰበትን ውጤት ለመጠበቅ ነበር ችሎት የቀጠራቸው። ለመሆኑ ይዟቸው የቀረበው ፖሊስ የትኛው ነው? ፌደራል ፖሊስ ወንጀል ምርመራ ቢሮ ነበር ይዟቸው የቀረበው ፖሊስ። ለጥርጣሬው ምክንያት ብሎ ለፍርድ ቤቱ ያቀረበው ምንድን ነው? ዛሬ እንግዲህ ለጥርጣሬ መነሻ የሆነውን በዛሬ ችሎት ሳይሆን በቀደመው ችሎት የተገለጸ ስለሆነ ዛሬ ለጥርጣሬ መነሻ የሆነው ነገር አይደለም የተገለጸው። በተሰጣቸው ጊዜ ውስጥ ፖሊስ ምን ምን እንደሰራና አሪ ስራዎች ምን ምን እንደሆኑ ብቻ ነው ለፍርድ ቤቱ የገለጸው። የተቀጠለውም ለዚህ ስለሆነ ጥርጣሬ መነሻ ምን እንደሆነ ዛሬ አልተገለጸም በችሎት። በባለፈው ችሎት ፖሊስ ያቀረበው የጥርጣሬ መነሻ ምን ነበረ? በዛ ችሎት አልታደምንም፣ ምክንያቱም ብቻቸውን ነው የቀረቡት። ቤተሰብም ጠበቃዎቻቸውም አልሰሙም። ስለዚህ እሱን በዛሬ ችሎት የተነሳ ጉዳይ አይደለም። ገና ወንጀሉ ተፈጽሞ አልተፈጸመም፣ አሉበት የሉበትም፣ ወደ ምን ነገር ስለሚያደርሰን እሱ ሳይሆን ዋናው ጉዳይ የጊዜ ቀጠሮ ላይ ያተኮረ ነው። ዛሬ ችሎቱ በዛሬ ያቀረባችሁ ቅድም የገለጹልኝ አለ በእስካሁን ሰርቷቸው ነው ያልሰራቸውን ፖሊሲ የገለጻችሁ ጉዳዮች ከስድስት በላይ ጠበቆች እኔ ብቻ ለለሁ ስድስት ሰዎች ሆነን ነው የቀረብነው ጠበቆቹን በአብዛኛው ያቆመላቸው የኢትዮጵያ ኦርቶዶክስ ቤተክህነት ነው። ስድስት ጠበቃዎች ነን ቀረብ ነው። በአጠቃላይ ፖሊስ ሰርቻለሁ ያለው ምንድን ነው የተጠርጣሪዎቹን የእምነት ክህደት ካልመቀበል የምስክቶሮችን ቃል መቀበል እና ደብዳቤዎችን ለተለያዩ ባንኮች፣ ለአፍሪካ ህብረት ዩኒየን ለውጭ ጉዳይ ሚኒስቴር እንደ ጻፈና የእነዚህ ደብዳቤዎችን ምላሽ እየተጠባበቀ እንደሆነ እነዚህ ስራዎች እንደሰራና ና ሌሎች ቀሪ ስራዎች የምላቸውን ደግሞ ነብራበሮች አሉና ና እነሱን ለመያዝ ክትትል እያደረኩኝ ነው ከሀገርም እንዳይወጡ በደብዳቤ ጉዳዩ የሚመለከተውን አካል ሊጠይቅ ስለሆነ ቀሪ ያልተሰሙ የሰው ምስክሮችን ለመስማት ተጨማሪ የጊዜ ቀጠሮ ስለሚያስፈልገኝ አስራ አራት ተጨማሪ የጊዜ ቀጠሮ ሊሰጠኝ ይገባል ብሎ ፖሊስ ጠይቀው ነበር። በተበጎች በኩል ደግሞ እስካሁን ድረስ ደንበኛችን ለአስር ተከታታይ ቀናት በስር ላይ ናቸው። በዚህ ጊዜ ፖሊስ ስራውን በአግባቡ ሰርቶ መጨረስ ነበረበት። እነዚህ ስራዎችም ቀሪ ስራዎች ተብሎ የተጠቀሱ ስራዎችም ተጠርጣሪዎችን አስሮ አቆይቶ ምርመራ የሚደረግበት ሳይሆን በዋስትና ወጥቶ ከውጭ ሆነው ምርመራውን ፖሊስ መቀጠል ስለሚችል የዋስትና መብት እንዲጠበቅላቸው ነበር በእኛ በኩል የቀረበው። ፍርድ ቤቱ ግን የግራቀኙን ክርክር ካዳመጠ በኋላ ሌላ ተጨማሪ ስምንት ቀን የጊዜ ቀጠሮ በመፍቀድ ለሚያዚያ ሀያ አራት ሰዓት ተኩል ጠዋት ቀጠረው ይተዋል። ተጠርጣሪው ቀሲስ በላይ መኮንን ዛሬ ለፍርድ ቤት ያቀረቡት የተለየ አበጅታ አለ በራሳቸውም ተናግረዋል። ያሉት ነገር ምንድን ነው? እኔ ለህግ ተገዥ ነኝ፣ ከፍተኛ የሃይማኖት ኃላፊነት አለብኝ። ሀገራዊ ጉዳዮችም የልማት ኮሪደር ተብሎ በምሰራ ውስጥም የኮሚቴ አባል ነኝ። ስለዚህ እኔ ታስሬ እዚህ በመቆየተ አገርም ሃይማኖት ተቋምም መንግስትም የሚጎዳ እንጂ የሚጠቀም ሰው የለም። እኔ እንዲያውም ብፈታ እነዚህ ተጠርጣሪዎች እኔ ነኝ ጠቅመ ምርመራም በእነሱ ላይ እንዲቀጥል ያደረግኩት ከዚህ ቦታ እነሱንም እንዲያዙ ለማድረግ ተባበራለሁ፣ ተባባሪ ነኝ። በየትኛውም ቦታ ቀርቤ በፍርድ ቤትም በፖሊስም በአካባቢ ህግም ቢሆን በማንኛውም ሰዓት መገኘት የሚችል ለህግ ተገዢና ተባባሪ ሰው ስለሆንኩኝ የዋስትና መብት ሊከለከልብኝ አይገባም። ከተጠረጠሩበት ጉዳይ ጋር በተያዘ ሲያነሱት ነገር ነበር ምንም ያነሱት ነገር የለም። እሱ ወንጀሉ ተፈጽሞን አልተፈጸመም የሚለውን ጉዳይ እሳቸው እንደውም ያሉት ምንድን ነው፣ እኔ በዚህ ጉዳይ ውስጥ የለውበትም ሰዎች ናቸው አሳስቶኝ እዛ ድረስ የወሰዱኝ ጉዳዩ ደብዳቤ ነበር መሰለኝ። የተጻፈው ያ ደብዳቤ ትክክለኛ ነው አይደለም የሚል ነገር ለማጣራት ነው እዛ የሄድኩት። ሰዎቹም ገንዘቡ ከተገኘ ቤተ ቤተክርስቲያንና የቤተ የቤተክርስቲያን ሚዲያ ስላለ እሱን እንረዳለን ስላሉኝ ስላሉ ወደ ወደዛ ሄድኩት። እዛ ስደርስ ግን ሰዎች ደብዳቤውን ለባንክ ከሰጡ በኋላ አመልጠዋል። ከዛ እንዲያዙ ለፖሊስም ሪፖርት ያደረኩት ፖሊሶችንም የጠራሁት እኔ ነኝ ነገሩ ተገልብቶ እኔ ታሳሪ ሆኜ እዚህ ቀረሁ እንጂ እኔ ምንም ያጠፋሁት ነገር የለም ብለው ነው ለፍርድ ቤቱ ያስረዱት አቶ ቱሊ ባይሳ። በጣም በአሜሪካ ድምጽ አድማጮቻችን ስም አመሰግኖታለሁ። እኔም ለተሰጠኝ ድል እጅግ አርጌ አመሰግናለሁ። አስማማ የነውን ለዘገባው እናመሰግናለን። ከአሜሪካ ድምፅ ዘገባዎቻችን እንደ ቀጠሉ ነው። አምነስቲ ኢንተርናሽናል ከዚህ በፊት ታይቶ የማይታወቅ ያለው የሰብአዊ መብት ጥሰት ሊከሰት ይችላል ሲል አስጠነቀቀ። በጋዛ እና በዩክሬን በግልጽ የሚታየውን የዓለም ሕግጋት ጥሰት እየተዛመተ የመጣውን የትጥቅ ትግልና በሱዳን በኢትዮጵያና በሚያንማር እየጨመረ የመጣውን አምባገነን አገዛዝ ተከትሎ ዓለም አቀፍ ሕግጋት ለመፈራረስ መቃረባቸውን አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋጅ ቡድን ዛሬ ባወጣው ዓመታዊ ሪፖርቱ አስታውቋል። አሶሲየትድ ፕሬስ በዚህ ዙሪያ ያደረሰን ዘገባ ስመኝሽ የቆየት አቀርበዋለች። ኢንተርናሽናል ዩናይትድ ስቴትስ፣ ሩሲያ እና ቻይናን ጨምሮ የዓለም ሀያላን መንግስታት በዓለም አቀፉ የሰብአዊ መብቶች ድንጋጌ ውስጥ የተካተቱት ዓለም አቀፍ ህግጋትና እሴቶች ችላ እንዲባሉ አድርገዋል ሲል ወቅሷቸዋል። በዚህም ምክንያት በግጭቶች ውስጥ የሚገኙ ሰላማዊ ሰዎች ከፍተኛውን ዋጋ በመክፈል ላይ ናቸው ብሏል። የአምነስቲ ዋና ጸሐፊ አግነስ ካላማርድ ባለፈው ዓመት የታየው የዓለም አቀፍ ስርዓት ጥስት ደረጃ ከዚህ በፊት ታይቶ የማያውቅ ነው ብለዋል። የመዘገብነው የመብት ጥሰት መጠን ከዚህ በፊት ታይቶ የማይታወቅ ነው። በጋዛ ባለፉት ስድስት ወራት ውስጥ ይህንን በእርግጠኝነት አይተናል። እጅግ በጣም ከፍተኛ ቁጥር ያላቸው ንጹሐን ዜጎች ጉዳት ሲደርስባቸው፣ ረሃብ እንደ ጦር መሳሪያ ጥቅም ላይ ሲውል፣ በፍልስጤማውያን ላይ የቡድን ቅጣት ሲጣልባቸው፣ እስከ ዛሬ ከተመዘገበው በላይ ከፍተ ከፍተኛ ቁጥር ያለው ጋዜጠኛ፣ የሰብአዊነት ሰራተኞች ሲገደሉ ከዚህ በፊት ታይቶ በማይታወቅ ሁኔታ በሲቪሎች ላይ ጉዳት ሲደርስም አይተናል። እነዚህ ሁሉ የመብት ጥሰቶች አሳሳቢ መሆናቸው ብቻ ሳይሆኑ ምክንያታዊ መስለው የሚፈጸሙም ናቸው። እስራኤል እነዚህን ሁሉ የመብት ጥሰቶች ተገቢ አድርጋ ለማቅረብ ትሞክራለች። እስከ ቅርብ ጊዜ ድረስም ዩናይትድ ስቴትስም ተመሳሳይ ነገር አድርጋለች። በዩክሬንም እንዲሁ ተመሳሳይ የመብት ጥሰቶች በሩሲያ መፈጸማቸውን አይተናል። እስራኤል ለዓለም አቀፍ ሕግ ያሳየችው ግልጽ የሆነ ንቀት አጋሮቿ በጋዛ የተፈጸመውን በቃላት ሊገለጽ የማይችል የንጹሐን ደም መፍሰስ ለማስቆም ባለመቻላቸው የታገዘ ነው ያሉት ካላማርድ ከነዚህ አጋሮች መካከል አብዛኞቹ ከሁለተኛው የዓለም ጦርነት በኋላ በተግባር የዋለው የሕግ ስርዓት መሐንዲስ እንደነበሩ አስታውሰዋል። አምነስቲ ኢንተርናሽናል ለብዙ ዓመታት በእስራኤል ያለውን ሁኔታ እንዲመረምር ዓለም አቀፉን የወንጀለኞች ፍርድ ቤት ሲጠይቅ ቆይቷል። በእስራኤል እየተፈጸሙ ነው ብለን የምናምናቸውን ሌሎች የአፓርታይድ ወንጀሎች አይሲሲ እንዲመረምር ጠይቀናል። እንዲሁም ባለፉት ስድስት ወራት የተፈጸሙትንም የቅርብ ጊዜ ጥሰቶችም አይሲሲ እንዲያጣራ ጠይቀናል። እኛ ማንኛውም ክስ እንደውም ዘግይቷል ብለን ነው የምናምነው። ስለዚህ በደስታ ነው የምንቀበለው። የአምነስቲ ሪፖርት ዩናይትድ ስቴትስ እስራኤል በጋዛ የፈጸመቻቸውን የመብት ጥሰቶች አለማውገዟን እና በጋዛ የተኩስ አቁም እንዲደረግ ለጸጥታው ምክር ቤት የቀረቡ ምክረ ሀሳቦችን ድምፅን በድምፅ የመሻር መብቷን ተጠቅማ ማምከኗን በአጽንኦት አመልክቷል። ሩሲያ በዩክሬን እያደረገች ካለችው ወረራ በተጨማሪም ቻይና በሚያንማር ወታደራዊ ኃይሎችን ማስታጠቋን እና ቤጂንግ በዊገር አናሳ ማህበረሰቦች ላይ ባላት አያያዝ እራሷን ከተጠያቂነት የጠበቀችበትን መንገድም አብራርቷል። በጸጥታው ምክር ቤት ውስጥ ተቀምጠው የጸጥታውን ምክር ቤት አቅም ያሽመደመዱና ዓለም አቀፍ ህግጋት ሰዎችን የመጠበቅ አቅም እንዳይኖራቸው ያሽመደመዱ ሶስት ሀያላን አገራት አሉ ያሉት ካላማርድ ለንደን ከሚገኘው አሶሴትድ ፕሬስ ጋር ባደረጉት ቃለ ምልልስ የእንግሊዝ ፓርላማ ስደተኞችን ወደ ሩዋንዳ ለመመለስ የተያዘውን እቅድ መጀመር የሚያስችለውን ረቂቅ ህግ በፓርላማ ማጽደቁም እጅግ አሳዛኝ መሆኑን ተናግረዋል። በተላለፈው ውሳኔ እጅግ በጣም ተበሳሽተናል። የሩዋንዳ ህግ አሳፋሪ ነው። በፍጹም ሊሆን የማይገባው ነገር ነው። ተግባራዊ እንዳይሆን ማድረግ የምንችለውን ሁሉ እናደርጋለን። አምነስቲ በ155 ሀገራት የሰብዓዊ መብት አያያዝ ላይ ያካሄደውን ግምገማ በዝርዝር ያስቀመጠው ሪፖርት እንደ አውሮፓያን አቆጣጠር በ2023 በሴቶች መብትና በፆታ እኩልነት ላይ ከፍተኛ ማሽቆልቆል መታየቱን አስምሮበታል። እንደ ምሳሌም በኢራን ውስጥ የሴቶችን ተቃውሞ ለማፈን የተወሰደው ጨካኝ እርምጃ፣ ታሊባኖች ሴቶች በአደባባይ እንዳይታዩ ለማድረግ ያሳለፋቸው አዋጆች፣ በአሜሪካና በፖላንድ በፅንስ ማቋረጥ ላይ የተጣሉ ህጋዊ ገደቦች ገደቦችና ሌሎች የመብጥሰቶችን ዘርዝሯል። በፍጥነት እያደገ የሚገኘው ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እና ለጅምላ ክትትል የሚውሉ መሳሪያዎች ግጭትን ለመቀስቀስ፣ መብቶችና ነፃነቶችን ለማፈን እንዲሁም በምርጫ ወቅት ብጥብጥ ለማስነሳት ጥቅም ላይ ሊውል እንደሚችሉ ያመለከተው አምነስቲ አዳዲስ ቴክኖሎጂዎች ክትትል ካልተደረገባቸው ስጋት መደቀናቸውንም ገልጾ አስጠንቅቋል። ካላማርድም ከቁጥጥር ውጭ የሆኑ የቴክኖሎጂ እድገቶች ለማግለል ሀሰተኛ መረጃ ለማሰራጨት እና ማህበረሰብን ለመከፋፈል እንደ ጦር መሳሪያ ሊያገለግሉ ይችላሉ ይላሉ። እንደ ሩፓን አቆጣጠር በ2023 በቴክኖሎጂ ምን እየተፈጠረ እንዳለ የምንገመግምበት መለኪያ ከሆነ በጣም ያሳስበናል። እናም ቀጥሎ የሚሆነው ነገር የበለጠ አስፈሪ ይሆናል ብለንም እናምናለን። በዓለም ላይ ከፍተኛ ቁጥር ያለው ሰው ድምፁን የሚሰጥበት እንደ ሮፓን አቆጣጠር በ2024 መንግስታት ቴክኖሎጂና ግዙፍ የቴክኖሎጂ ተቋማትን መቆጣጠር አለመቻላቸው አሳስቦናል። ግለሰባዊ መብትን ለማስከበር መረጃን ለመጠበቅና የሰዎችን ምስጢራዊ መረጃ ለመስረቅ የሚያስችል መተግበሪያዎችን በማስቀረት አስቸኳይ እርምጃዎች እንዲወሰዱ እንጠይቃለን። የሁላችንንም ደህንነት ለማስጠበቅና ና በተለይም የምርጫዎችን ተአማኒነት ለመጠበቅ መንግስታት አሁኑኑ እርምጃ መውሰድ ይኖርባቸዋል አምነስቲ ኢንተርናሽናል የዓለም አቀፍ ሕግጋት ለመፈራረስ መቃረባቸውን አስጠንቅቆ ባወጣው የዘንድሮ ሪፖርቱ በጋዛና በዩክሬን ከሚታየው የዓለም ሕግጋት ጥሰት በተጨማሪ እየተዛመተ የመጣው የትጥቅ ትግልና እንደ ኢትዮጵያ ሚያንማርና ሱዳን በመሳሰሉ ሀገራት እየተዛመተ የመጣው አምባገነናዊ አገዛዝ አስተዋጽኦ እያደረጉ መሆናቸውንም አስታውቋል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ኬንያና ሶማሊያ የጎርፍ አደጋ ማስጠንቀቂያ አወጡ፣ ይላል ቀጣዩ ዘገባ። በምስራቅ አፍሪካ አካባቢ ከፍተኛ ዝናብ እየጣለ በመሆኑ ሶማሊያ እና ኬንያ የጎርፍ አደጋ ማስጠንቀቂያ ለማውጣት ተገደዋል። የኬንያው ቀይ መስቀል ማህበር እንደሚለው ከበድ ባለው ዝናብ ምክንያት ባለፈው ሳምንት ስድስት ሰዎች ሲሞቱ ከ11 ሺ በላይ የሚሆኑ ደግሞ ተፈናቅለዋል። ሶማሊያም በወንዞች ዳርቻ የሚኖሩ ዜጎቿ ከፍ ወዳለ ቦታ እንዲዛወሩ ጠይቃለች። መሐመድ የሱፍ የላከው ዘገባ ነው እንደሚከተለው ይቀርባል። ባለፉት ጥቂት ሳምንታት ውስጥ በጣለው ዝናብ ምክንያት በተፈጠረው ጎርፍ 25,000 ቤቶች ላይ ጉዳት ሲደርስ 11,000 የሚሆኑ ሰዎች መኖሪያቸውን ጥለው ለመውጣት እንደተገደዱ የኬንያው ቀይ መስቀል ማኅበር አስታውቋል። በመላ አገሪቱ 180 የሚሆኑ ሰዎችን ከአደጋ መታደጉን፣ ነገር ግን 38 የሚሆኑት ሕይወታቸውን እንዳጡ ማኅበሩ ጨምሮ አስታውቋል። ቬናንት ድጌላ የማኅበሩ የሥራ ሂደት ኃላፊ ሲሆኑ ዝናቡ በኬንያ ችግር እንደፈጠረ ይናገራሉ የሰብዓዊ እርዳታ ፍላጎት በአካባቢው እየታየ ነው በተለይም መኖሪያ ቤታችሁን ያጡ ከ11 ሺህ በላይ ቤተሰቦች በሚገኙበት መጠለያ ያሉ ሰዎች እርዳታ ያስፈልጋቸዋል 1200 ቤቶች ናቸው የፈረሱት ኬንያ ዝናብ ማግኘት የጀመረችው ከመጋቢት አጋማሽ ጀምሮ ሲሆን ባለፉት ጥቂት ሳምንታት ግን እያየለ መጥተዋል ባለፈው ሳምንት ብቻ 100 ሚሊ ሜትር ዝናብ እንደጣለ ማኅበሩ አስታውቋል። ሱዛን ኡባጋ የምትኖረው ከአቲ ወንዝ 300 ሜትር ርቀት ላይ ነው። ወንዙ ግድቡን ሰብሮ ቤቷ በጎርፍ ተጠለቅልቋል። አርብ ዕለት በጣም ዘንቦ ነበር። በርካታ ጎርፍም ነበር። ከእሁድ እስከ ሰኞ ባለው ጊዜ ውስጥ ጎርፉ ከበድ ያለ ነበር። ጎርፉ እስከ 1.5 ሜትር ከፍታ ነበረው። ሰዎች ግን አልተጎዱም ነበር። በርካታ ሰዎች ከቤታቸው ወጥተው ወደ ኪራይ ቤት ተዛውረው ነበር። ቤቴ ጎርፍ ገብቷል። በተለይ ከኋላ በኩል ተጎድቷል። ተጨማሪ ዝናብ እንደሚኖርና የሚከተለው ጎርፍም በንብረትና በሕይወት ላይ ጉዳት ሊያደርስ ስለሚችል ኬንያውያን ቅድመ ዝግጅት እንዲያደርጉ ማስጠንቀቂያ ተነግረዋል። ሱዛን ኡባጋ ግን ቤቷን ጥላ ለመውጣት በቂ ገንዘብ እንደሌላት ትናገራለች። እቃዎቹን ጠረጴዛና አልጋ ላይ ያደረጉ ግን በማንኛውም ሰዓት ለመውጣት ዝግጁ ነኝ። ውሃው እየቀነሰ ካልመጣ ወደ ሌላ ከተማ ለመሄድ እገደዳለው። ሕዝቡ በጎርፍ ከተጠቁ አካባቢዎች እንዲርቅና ከፍ ወዳሉ ቦታዎች እንዲሸጋገር የኬንያ ባለሥልጣናትና በጎ አድራጊ ድርጅቶች በማሳሰብ ላይ ናቸው። ቬናንት ድጌላ እንደምትለው አንዳንድ ሰዎች ማስጠንቀቂያውን ችላ በማለታቸው የእርዳታ ፍላጎት ሊጨምር ይችላል። አሁንም ወቅቱ የዝናብ በመሆኑ ዝናቡ ይቀጥላል ብለን እንገምታለን በመሆኑም ተጨማሪ ቤተሰቦች ሊፈናቀሉ ይችላሉ። ምክንያቱም በርካታ ቁጥር ያላቸው ኬንያውያን አሁንም ጎርፍ በሚያጠቃቸው አካባቢዎች ይኖራሉ፣ ቀድሞ ከአካባቢው እየወጡ አይደለም። ስለዚህም ተጨማሪ የሰብዓዊ እርዳታ አስፈላጊ ሊሆን ይችላል። በጎረቤት ሶማሊያም ተመሳሳይ ማስጠንቀቂያ ተሰጥቷል። በወንዝና ሜዳማ በሆኑ አካባቢዎች የሚኖሩ ሰዎች ለቀው እንዲወጡ ተነግረዋል። ማስጠንቀቂያው የተላለፈው ስምንት በሚሆኑና ጎርፍ ጉዳት መፈናቀልና ሞት ሊያስከትል በሚችልባቸው ክልሎች ነው። የምሽቱ ሁለተኛው ክፍል ወደ ሆነው የመጽሄት ዝግጅታችን የምንሸጋገርበት ሰዓት ላይ እንገኛለን። የመጀመሪያው የመጽሔት ቅንብራችን ደግሞ ዲሞክራሲ በተግባር ይሆናል። የዛሬው ዲሞክራሲ በተግባር በአሜሪካ ከምርጫ ጋር የተያያዙ ሁለት ጉዳዮችን ያነሳል። የመጀመሪያው የኢኮኖሚ ጉዳይ ነው። የዩናይትድ ስቴትስ ኢኮኖሚ በፕሬዚደንታዊ ዘመቻ ልዩ ትኩረት የሚሰጠው ጉዳይ ነው። ለዚህም ምክንያቱ ፕሬዚደንቱ የአገሪቱን የንግድና የኢኮኖሚ ፖሊሲዎች በመቅረጽና በማስተካከል ረገድ ቁልፍ ሚና ስለሚጫወት ነው። ቅንብሩ ቀጥሎ ይቀርባል። ፕሬዚዳንት ባይደን ያደጉት በሰሜን ምስራቅ ዩናይት ስቴትስ የስክራንተን ከተማ በሚገኘው በዚህ ሠራተኛ ሰፈር ውስጥ ባለ የመኖሪያ ቤት ውስጥ ነው። ባይደን በዚህ ሳምንቱ የምርጫ ዘመቻቸው ወቅትም ይህንኑ አነስተኛ የኢኮኖሚ መሠረታቸውን ተንተርሰው የቀድሞውን ፕሬዚዳንት ዶናልድ ትራምፕን የአብዛኛውን አሜሪካዊ ተጨባጭ የኑሮ ሁኔታ ጨርሶ መረዳት የማይችሉ ሰው አድርገው አቅርበዋቸዋል እሳቸውና ባለጸጋ ወዳጆቻቸው የአገሪቱን ኢኮኖሚ ይዞታ የሚመለከቱት ኩባንያዎች ካተረፉት ሁሉም ያተርፋል የሚለውንና ጥረው ግረው በላባቸው ለሚተዳደሩት ቤተሰቦች ከአርባ ዓመታት በላይ ያልበጀ ፖሊሲ ከማር አላጎ አንፃር ነው የሚመለከቱት። የስክራንተን ወይንስ የማር አላጎ ሴቶች? የምጣኔ ሀብታችንን በተመለከተ እነኚህ መሰረታዊ የፍትሐዊነት ጥያቄዎችን እንድናነሳ የሚጋብዙ ተፎካካሪ እይታዎች ናቸው። ትራምፕ የሥራ ፈላጊው ቁጥር 3.5 በመቶ ብቻ በነበረበት የሥልጣን ዘመናቸው መጀመሪያ ላይ ኢኮኖሚው ጠንካራ ይዞታ ነበረው። ሁሉም ደስተኛ ነበር። ሁሉም ጥሩ ገቢ አገኝና ሁሉም ሰው መልካም ነበር። ይሁንና ከዚያም ኮቪድ ተከሰተ። በትራምፕ የሥልጣን ዘመን የመጨረሻ ዓመት የሥራ አጡ ቁጥር እስከ 14.7 በመቶ ደረሰ። በአንጻሩ ባለፈው ወር የተመዘገበው የሥራ ፈላጊ ሕዝብ ቁጥር ከ8 በመቶ ወደ 3 በመቶ ወርዷል። እናም ጆ ባይደን ለኢኮኖሚው ያደረጉት ከዚህ ቀደም ካየነ ሁሉ እጅግ የላቀ የኢኮኖሚ ደረጃ ያደረሰ ስራ ነው። የስራ አጡ ቁጥርም እንዲሁ ከአሁን ቀደም ካየነ ሁሉ ያነሰ ነው። ተቺዎች ታዲያ የፕሬዝዳንት ባይደንን ኢኮኖሚ አያያዝ ባይደኖሚክስ በሚል ይሰይመውታል። ይሁን እንጂ ባይደን ለኢኮኖሚው አያያዛቸው የተሰጠውን ስያሜ በመቀበል ተራውን አሜሪካዊ እየረዳ ነው ይላሉ። ከመካከለኛው የገቢ ደረጃ የሚነሳና የታችኛው የኢኮኖሚ መሰረት የሚያድግባትን አሜሪካ አያለሁ። እናም በዚህ መንገድ ባለ መካከለኛ ገቢዎች ውጤታማ ሲሆኑ፣ በድህነት ያሉት ደግሞ ከዚያ መውጣት የሚችሉበት ዕድል ያገኛሉ። ምንም እንኳን የዋጋ ግሽበቱ እንደ አውሮፓውያን የዘመን አቆጣጠር በ2022 እጅግ አሻቅቦ ከነበረበት ከፍተኛ ደረጃ አሁን ወደ 3 ነጥብ 5 በመቶ ቢወርድም አሁንም በጣም ከፍተኛ ነው በሚለው አስተያየት ግን ብዙዎች ይስማማሉ። ለዚህም መራጮች ባይደንን ተጠያቂ ያደርጋሉ። ወደሚቀጥለው ከመሻገራችን በፊት የቀድሞ ፕሬዚዳንት፣ ቀደም ብሎ ከቀረበው አስተያየት በመስማማትም ይህን ብለዋል እየሆነ ያለውን ለአሜሪካ ሕዝብ ማስረዳት አለብን። ምክንያቱም የድንበሩን ሁኔታ እየተመለከቱ ስለሆነ የዋጋ ግሽበቱንም እያጤኑት ነው። እንዲሁም በአስከፊ ደረጃ ያለውን የኢኮኖሚውን ይዞታ እየተመለከቱ ነው። ትራምፕ ፕሬዚዳንት በነበሩበት ወቅት ባራመዷቸው ፖሊሲዎች በአብዛኛው ድጋፋቸውን አሜሪካ ስር ለሆኑ ምርቶች ይሰጡ ነበር። በምርጫ ዘመቻቸውም ይህንኑ ነው የቀጠሉት። ሜክሲኮ ሠራሽ የሆኑ ተሽከርካሪዎችን አስመልክቶም አቋማቸውን ገልጠዋል። ድንበር አቋርጦ በሚመጣው እያንዳንዱ ተሽከርካሪ ላይ የ100 ፐርሰንት ቀረጥ እንጥላለን። በዚያም የተነሳ እነኛን መኪኖች መሸጥ አይቻልም። ሮይተርስ የዜና ወኪል በያዝነው ሳምንት ይፋ ያደረገው የህዝብ አስተያየት ግምገማ እንዳመለከተው የሀገሪቱን የምጣኔ ሀብት አያያዝ በተመለከተ በርካታ አሜሪካውያን ከፕሬዚዳንት ባይደን ይልቅ ትራምፕ ይሻላሉ ብለው ያምናሉ። አሉላ ከበደ ነበር ቅንብሩን ያሰማን። ወደ ሁለተኛው ዲሞክራሲ በተግባር ዝግጅታችን ስናልፍ የካናቢስ ወይም የማሪዋና ጉዳይ በምርጫ ውስጥ የያዘውን ቦታ እንመለከታለን። ባይደንና ትራምፕ በጥንቃቄና ግልጽ ባልሆነ አቋም የያዙት የማሪዋና ጉዳይ ይላል ርዕሱ። በፖለቲካ በተከፋፈለችው አሜሪካ የማሪዋና ጉዳይ ባልተለመደ መልኩ ብዙዎችን የሚያስማማ ጉዳይ ሆኗል። የህዝብ አስተያየት ግምገማዎች እንደሚያሳዩት 88 ከመቶ የአሜሪካውያን ማሪዋና በከፊልም ቢሆን ህጋዊ መሆን እንዳለበት ይስማማሉ። ያም ቢሆን ሁለቱም የቀጣዩ ፕሬዝዳንታዊ ምርጫ ተፎካካሪዎች ይህን እየተቀየረ ያለ የአሜሪካውያን አመለካከት እየተጠቀሙበት እንዳልሆነ የሱስ አስያዥ መድኃኒቶች በህግ እንዲፈቀዱ የሚሟገቱ አካላት ይናገራሉ። የቪኦኤው ስካት ስተርንስ ያስተላልፈውን ዘገባ ቆንጅታ ታቀርበዋለች። አሜሪካ ህዝብ ሶስት አራተኛው የሚኖረው ማሪዋና ለህክምና እንዲውል በህግ የተፈቀደ በሆነባቸው ግዛቶች ውስጥ ነው። ከጠቅላላው ህዝቧ ሀምሳ ከመቶ በሚኖሩባቸው ግዛቶች ደግሞ ማሪዋናን ለመዝናናት መውሰድ ህጋዊ ነው። የሆኖ ሆኖ ሱስ አስያዥ እጽ በዩናይትድ ስቴትስ ፌዴራሉ ህግ አሁንም ሙሉ በሙሉ ክልክል ነው። ሄሮይን እና ኤልስዲ የሚባሉት ሱስ አስያዥ መድኃኒቶች መዝገብ ውስጥ የተፈረጀው ማሪዋና በፌዴራሉ ህግ በአሁኑ ወቅት ለህክምና አገልግሎት እንዲውል አይፈቀድም። በከፍተኛ ደረጃ አልአግባብ ጥቅም ላይ ሊውል የሚችል ተብሎም ተመዝግቧል። ኒው ጆርጂያ ፕሮጀክት የሚባል የሲቪክ ተሳትፎ ተቋም የማህበረሰብ አደራጅ የሆኑት ስካቲ ስማርት እንደሚናገሩት ብዙሃኑ መራጮች ማሪዋናን የሚመለከተውን ህግ መቀየር እንዳለበት የሚያምኑ መሆናቸውን ፕሬዚደንታዊ እጩዎቹ ጆ ባይደን እና ዶናልድ ትራምፕ በተለይ ወጣቶቹን መራጮች ለመሳብ የሚጠቀሙበት መልካም አጋጣሚ ይፈጥርላቸዋል። ብዙ ሰዎች ስለ ፖሊሲ አይረዱም። ብዙዎች በዕለት ተዕለት ኑሯቸው ላይ ፖሊሲዎች እንዴት ተጽዕኖ እንደሚያሳድሩ አያውቁም። እንደሚመስለኝ የካናቢስ ጉዳይ ወጣቶችን የሚያነቃቃና የሚቀሰቅሳቸው ጉዳይ ይመስለኛል። በቅርቡ ማሪዋና ህጋዊ እንዲሆን የሚደግፈው ናሽናል ካናቢስ ፌስቲቫል የተባለው ድርጅትና የዋሽንግተን የፖሊሲዎች ጉባኤው ዋሽንግተን ውስጥ ተካሂዶ ነበር። መስራቿ ካሮሊን ፊሊፕስ ባደረጉት ንግግር ባይደንም ትራምፕም የተናገሩትን በተግባር አልተረጎሙም ብለዋል። ሁለቱም የሚጋሩት ነገር አለ። ሁለቱም ካናበስን የሚመለከተው አቋማቸው በየጊዜው ደረጃ በደረጃ የሄደ እንጂ አንድ ወጥ ሆኖ አያውቅም። ሁለቱም አስተዳደሮች ቃል ሲገቡ ሰምተናቸዋል። ነገር ግን የገቡት ቃል ሙሉ በሙሉ ተግባራዊ ሆኖ አያውቅም። በፕሬዚደንት ባይደን አስተዳደር ስር የጤናና የሰብአዊ አገልግሎቶች ሚኒስቴሩ ማሪዋና ሙሉ በሙሉ ሕጋዊ ሳይሆን ቀለል ያለ ቁጥጥር በሚደረግባቸው መድኃኒቶች ዝርዝር ውስጥ እንዲገባ ሀሳብ አቅርቦ ነበር። ካሮሊን ፊሊፕስ የሚከተለውን አስተያየት ሰጥተውበታል። ሪ ማሪዋናን በሚመለከት አሁን ስራ ላይ ያለው የዋይት ሀውስ ፖሊሲ አሁንም ትንሽ ግልጽነት የሚጎድለው ፖሊሲ ነው። ህጋዊ እንዲሆን ፈቃደኛ እንደሚሆኑ ትልቅ ፍንጭ ሰጥተውን ነበር። ነገር ግን በመጠኑ ቁጥጥር የሚደረግበት እንዲሆን ሳያደርጉት አይቀሩም። ለማንኛውም በቃል የምንሰማው እስካሁን በተግባር ተደግፎ አላየ ነው። እንደ አውሮፓውያን አቆጣጠር በ2018 ዓ ም ፕሬዚደንት የነበሩት ዶናልድ ትራምፕ ማሪዋና ሙሉ በሙሉ እንዲከለከል ያደረገውን ፌዴራል ህግ ተሰርዞ ጉዳዩን ክፍለ ግዛቶች እንዲወስኑበት እንዲተው የተያዘውን ጥረት ምናልባት እደግፈው ይሆናል ብለው ነበር። ነገር ግን እሱን የሚመለከተው ህግ ከዩናይትድ ስቴትስ ኮንግረስ አልወጣም። ባለፈው አመት ለኒውስ ማክስ ቴሌቪዥን ጋዜጠኛ በሰጡት ቃለ መጠይቅ ጥቅስ ማሪዋና ከበድ ያለ ጉዳት እንደሚያስከትል ጥናቶች እያሳዩ ነው። ያም ሆኖ ግን ከምርጫ አኳያ ሲታይ ብዙ ሰው ይደግፈዋል ብለው ነበር። ካናቢስን በሚመለከት ትራምፕ አንድ ወጥ አቋም ይዘው አያውቁም። በህገ ወጥ ገበያ ሱስ አስመጭ መድኃኒት የሚሸጥ ሰው መታሰር በሞት መቀጣትም ጭምር ይገባዋል ሲሉ ሰምተናቸው እናውቃለን። እንደሚመስለኝ ይሄ በጣም የሚያስፈራራው አነጋገራቸው ነው። በሌላ በኩል ደግሞ በካናበስ ምክንያት ለታሰሩ ሰዎች ምህረት ሲሰጡ አይተናል። ማሪዋናን በሚመለከት በአሜሪካውያን መራጮች ዘንድ ያለው አመለካከት እየተቀየረ መሆኑን ጋለፕ ያካሄደው የህዝብ አስተያየት ግምገማ ያመለክታል። ባለፈው አመት ከአዋቂዎች ውስጥ ሰባ ከመቶ ማሪዋና በህግ እንዲፈቀድ የሚደግፉ መሆናቸውን አሳውቀዋል። ይህም እንደ አውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት ይህንን አቋም ካንጸባረቁት ሰዎች ቁጥር ከእጥፍ በላይ የሚልቅ ነው። የማሪዋና ህግጋት ለውጥ ብሔራዊ ድርጅት የተባለ ተቋም የፖለቲካ ጉዳዮች ዳይሬክተር ሞርጋን ስማርት የሚከተለውን አስተያየት ሰጥተዋል። ይህ ከጊዜ ወደ ጊዜ በመራጮች ዘንድ በተለይም በወጣት መራጮች ዘንድ ትልቅ ትኩረት እየተሰጠው ያለው ጉዳይ ነው። ስለዚህ በፕሬዝደንታዊ ምርጫውም ይሁን በዩናይትድ ስቴትስም ምክር ቤት ይሁን ወይም በክፍለ ግዛትና በአካባቢ ምክር ቤቶች ምርጫ ለማሸነፍ የሚፈልጉ ተፎካካሪ ተማሪዎች ይህንን ጉዳይ ችላ ካሉት አለቀላቸው። ማሪዋናን በህግ መፈቀድ በከፍተኛ ስሜት የሚከታተሉ ወጣት መራጮች የባይደን አስተዳደር ከፕሬዝደንታዊው ምርጫው አስቀድሞ እርምጃ ይወስድበታል ብለው ተስፋ ያደርጋሉ። ወደ ሁለተኛው የመጽሔት ዝግጅታችን ስናልፍ ደግሞ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም ጋር እያደረገቻቸው ያለችው ውይይት አንድምታን የተሚመለከት ቅንብር እናገኛለን። ኢትዮጵያ ተጨማሪ ብድሮች ለማግኘትና የእገዳ ሽግሽግን በተመለከተ ከዓለም አቀፍ ተቋማት ጋር ውይይቶችን እያደረገች ትገኛለች። ከሰሞኑም የገንዘብ ሚኒስትሩን አህመድ ሺዴን ጨምሮ ከፍተኛ ባለሥልጣናት በዋሽንግተን ዲሲ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር በብድርና ኢኮኖሚ ማሻሻያ ዙሪያ ተነጋግረዋል። የአሜሪካ ድምፅ ያናገራቸው የፋይናንስ ባለሙያ አቶ አብዱልቃድር ኑረዲን በገንዘብ ድርጅቱ የተቀመጡ አብዛኞቹን ቅድመ ሁኔታዎች ኢትዮጵያ መፈጸሟን ገልጸው የቀረው ቅድመ ሁኔታ የብርን የመግዛት አቅም ማዳከም ብቻ እንደሆነ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብርን የመግዛት አቅም ማዳከም በተመለከተ በሚል ከሰሞኑ ባወጣው መግለጫም በውጭ ድርጅቶች ተጽዕኖ ምክንያት ብርን ማዳከም እንደሚቃወም አስታውቋል። አስማማው አየነው በዚህ ጉዳይ ላይ ባለሙያዎችን አናግሮ ለዛሬው ንግድና ምጣኔ ሀብት ዝግጅታችን ተከታዩን አቅርበዋል። ኢትዮጵያ ከዓለም አቀፍ አበዳሪ ተቋማት ጋር በአዲስ አበባና ዋሽንግተን የምታደርጋቸው ውይይቶች አሁንም እንደቀጠሉ ናቸው። ከሰሞኑም የገንዘብ ሚኒስትሩ አመድ ሽዴን ጨምሮ ከፍተኛ ባለሥልጣናት በዋሽንግተን ዲሲ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ጋር በብድርና ኢኮኖሚ ማሻሻያ ዙሪያ ተወያይተዋል። ከቅርብ ሳምንታት በፊትም የተቋሙ ባለሙያዎች በአዲስ አበባ ከኢትዮጵያ ባለሥልጣናት ጋር ተመሳሳይ ውይይት ማድረጋቸው መገለጹ ይታወሳል። የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ ሀገራት ከዓለም አቀፉ የገንዘብ ተቋም ጋር የሚያደርጓቸው እንደዚህ አይነት ውይይቶች የማክሮ ኢኮኖሚ አለመረጋጋት በሚያጋጥማቸው ጊዜ የሚደረጉ መሆናቸውን ይገልጻሉ። ስፔሲፊካሊ ስለ ኢትዮጵያ የሚደረገውን ድርድር አላውቀውም። ጀነራሌ ግን ከአይምኤፍ ጋር የሚደረጉ ድርድሮች የሚያጠነጥኑባቸው ጉዳዮች አሉ። በተለይ ደግሞ የውጭ ምንዛሬ ክምችት እጥረትን አድሬስ ለማድረግ በርካታ ሀገሮች ከአይምኤፍ ጋራ የሶስት አንዳንዴም የአራት አመት ፕሮግራም ይገባሉ። ግን ይሄ ፕሮግራም ውስጥ ከመግባቱ በፊት እና አይምኤፍ የሚሰጣቸው ዲፍረንት ፋሲሊቲዎች አሉ። አንደኛው ለባላንስ ኦፍ ፔመንት የሚደረግ ሰፖርት ነው። የውጭ ምንዛሪ ክምችቱን ለማሳደግ የሚደረግ የብድር ስምምነት ነው። ይሄ የብድር ስምምነት አንዳንድ ጊዜ ወለድ አለው፣ ከወለድም ነፃ የሆነ ነው። ስለዚህ አይኤምኤፍ ይህን ብድር ከመስጠቱ በፊት ማክሮ ስታቢሊቲን ሊያመጡ ይችላሉ የሚላቸውን የፖሊሲ እርምጃዎች ሀገራት እንዲወስዱ ይጠይቃል። አንደኛው በሞኔታሪ ፖሊሲ ወይም በገንዘብ ፖሊሲ ዙሪያ ነው። የዋጋ ንረትን ለመቆጣጠር አንደኛ በ ኢኮኖሚ ውስጥ በገበያ ውስጥ የሚሰራጨው የገንዘብ መጠን ኢኮኖሚው እድገት ልክ መሆን አለበት ወይም ከአጠቃላይ የምርት እድገት አንጻር ተቀራራቢ በሆነ መልኩ ማደግ አለበት ነው የሚለው አይኤምኤፍ። ይኸውም መንግስት በገቢው በአብዛኛው በገቢው እንዲተዳደር እና ከማዕከላዊ ባንክ በተወሰነ የጊዜ ገደብ ባለው የመክፈያ ጊዜ ባለው እንዲሁም ደግሞ በገበያ ዋጋ በሚመራ ኢንትረስት ሬት ወይም ውስን ብድር ብቻ እንዲያገኝ እና ማዕከላዊ ባንኮች አለገደብ የሚሰጡትን እዛ ላይ እንዲያቆሙ የሚያስገድድ ነው። የመንግስት ወጪ ቅነሳና የገንዘብ ምንዛሬ ተመንን በተመለከተም አይኤምኤፍ የሚያስቀምጣቸው ቅድመ ሁኔታዎች የሀገራቱን ነባራዊ ሁኔታ ከግንዛቤ ያስገቡ አይደለም በሚል ነቀፊታ እንደሚቀርብበትም ዶክተር ዮቪ ይገልጻሉ። የገንዘብ ሚኒስትሩ አቶ አህመድ ሺዴና የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምረቱን ያካተተው የኢትዮጵያ የልኡካን ቡድን ካዓለም አቀፉ የገንዘብ ድርጅት ዳይሬክተር ክርስታሊና ጆርጂቫ እና ከዓለም ባንክ ምክትል ፕሬዚዳንቶች ጋር ውይይት ማካሄዱን የገንዘብ ሚኒስቴር በይፋዊ ትስስር ገጹ ባጋረው ጽሑፍ አስታውቋል። ውይይቶችም ስለ ኢትዮጵያ ኢኮኖሚ ሁኔታ፣ የተረጋጋ አገራዊ ጥቅል ኢኮኖሚ ለማምጣት እየተሰራ ስላለው የኢኮኖሚ ሪፎርም ዙሪያ መሆኑንም ገልጿል። ሮይተርስ የተቋሙ የኢትዮጵያ ኃላፊ አልባሮች አባሪን ጠቅሶ እንደዘገበው አሁንም አንዳንድ ልዩነቶች ቢኖሩም ንግግሮች ግን መቀጠላቸውን ዘግቧል። ውይይቶችም ጊዜ ሊወስዱ እንደሚችሉም ጠቁሟል። የአሜሪካ ድምፅ ያናገራቸው የፋይናንስ ባለሙያ የሆኑት አቶ አብዱልቃድር ኑረዲን በገንዘብ ድርጅቱ የተቀመጡ አብዛኞቹ ቅድመ ሁኔታዎች ኢትዮጵያ መፈጸሟን ገልጸው ምናልባትም ልዩነት ሊኖር የሚችለው ቀሪ ቅድመ ሁኔታ በሆነው የብርን የመግዛት አቅም ማዳከም ላይ ሊሆን እንደሚችል ይናገራሉ። ድጎማ ማንሳት ኦልሞስት ብዙ ድጎማዎች ተነስተው አሁን ከነዳጅ ጋር በተያያዘ የሚኒ ባሶች በአሁን አሁን በቅርብ የመነሳት አዝማሚያዎች አሉ። እሱ ምናልባት ሌሎች ወደ መጨረሻው ነው እየሄደ ያለው። ፕራይቬታይዜሽንም እንግዲህ ቴሌኮሙን፣ አየር መንገድም እንደዚህ ትላልቅ ተቋማት ቴሌኮም ሳፋሪ ኮም መግባት ሌሎቹም ሊገቡ ብሎ ምናልባት የሳፋሪ ኮም ሁኔታ አይተው ነው ወደኋላ ሳብ ያሉት እንጂ ፕራይቬታይዜሽኑ፣ በዛ መልክ እንደውም ሰሞኑ የወጣ መመሪያ ላይ ካየን የመንግስትም ብቻ ሳይሆን ትግል ሸቀጣሸቀጥ ንግድም ላይ የውጮቹ እንዲገቡ ተፈቅዶላቸው ንብረት ማፍራት የሚለው ማለት ነው። ከነዚህ ነጥቦች ኦልሞስት ሁሉም እየተተገበሩ ነው። ንብረት ግብር ተጀምሯል። እንግዲህ ከአምስቱ ነጥቦች የመንግስት ወጪ መቀነስ የሚለው ላይ ቀጥታ መንግስት ከብሔራዊ ባንክ ተበድሮ በኋላ ታክስ ማወራረድ የሚለው ቀርቶ ከንግድ ባንኮች ብድሮችን ከንግድ ባንክ እንዲያደርግ የሚል ነገር ነበረ እና ኢትዮጵያ ንግድ ባንክም ለብድር የተዘጋጁትንም ጭምር ለጊዜው አቁሟል ተብሏል። ምናልባት መንግስት ከኢትዮጵያ ንግድ ባንክ ሊበደር ወይም ከሌሎቹም ሊበደር ይሆናል ማለት ነው። እና አሁን እነዚህ ነገሮችን እያደረጉ ሄደው ዲቫሉዌሽኑም ቀስ በቀስ ይሄ የብር የመግዛት አቅም እየወረደ እየወረደ እየወረደ እንግዲህ እንግዲህ የመጨረሻው ከተቀመጡ ከአምስቱ ነጥቦች አሁን የቀረው ሰርፕራይዝ የሆነ ድንገተኛ የሆነ የብር የመግዛት አቅም ዝቅ ማድረግ እሱ ነው ብዬ በአሁኑ ወቅት ብር ከዶላር ጋር በሚደረገው ምንዛሬ የጥቁር ገበያው በባንኮች ከሚመነዘረው ዋጋ አንጻር 50 በመቶ በሚባል መጠን ዋጋው ቀንሶ በመመንዘር ላይ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ የብርን የመግዛት አቅም ማዳከም በተመለከተ በሚል ከሰሞኑ ባወጣው መግለጫም በውጭ ድርጅቶች ተጽዕኖ ምክንያት ብርን ማዳከም እንደሚቃወም አስታውቋል። የዓለም አቀፍ ፋይናንስ ተቋማት ከሚጠይቋቸው ኢኮኖሚያዊ መሻሻያ ማዕቀፎች አንዱ የብርን የመግዛት አቅም ማዳከም እንደሆነ የገለጸው ፓርቲው፣ ነገር ግን በተቋማት ግፊት የሚደረግ የብርን የመግዛት አቅም የማዳከም ሥራ ሊያመጣ ከሚችለው ታሳቢ ጥቅም ይልቅ በዜጎች ኢኮኖሚያዊና ማኅበራዊ ደህንነት ላይ ከፍ ያለ አሉታዊ ተጽዕኖ ሊያመጣ እንደሚችልም ገልጿል። ሌሎች አገራት ላይ እንደታየው ኢትዮጵያ ውስጥም ገንዘብን የማዳከም ውሳኔ ድርድሩን ተከትሎ ድንገት ተግባራዊ ሊደረግ እንደሚችል የሚገልጹት የፋይናንስ ባለሙያው አቶ አብዱል ቃድር ኑረዲን ይህም በኢኮኖሚ ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል የሚናገራሉ። የዛሬ ሶስት አመት አካባቢ ባሉት መሰረት ከሀያ ሀያ አራት ድረስ ሀምሳ ስምንት ከሀያ ሶስት አካባቢ ተብሎ አይኤምኤፍ ያስቀመጠው ነበር። በዛው መሰረት ያው አይኤምኤፍ ያለው እየተተገበረ ነው ያለው ሀያ አራት እንግዲህ ሲያልቅ ይሆን ወይ ድንገተኛ፣ አሁን በዜናው እየሰማ ነው ያለ ነው አይነት አሁን ሀምሳ ስምንት ሳይሆን ዘጠና ነው መቶ ሀያ ነው፣ ወይም ከትይዩ ገበያ ከሚባለው ብላክ ማርኬት ጋር ማጠጋጋት የሚለው አሁን ሀምሳ ስምንት እንግዲህ በሁለት ሺ ሀያ አራት ላይ ሀምሳ ስምንት በሚለው በዛው መሰረት ሄዶ ሁለት ሺ ሀያ አራት ሳያልቅ ወይም ሁለት ሺ ሀያ አምስት ላይ ከትይዩ ገበያው ጋር ኦልሞስት እጥፍ ናቸው። ይሄኛው ሀምሳ ስምንት ያኛው መቶ ሀያ አካባቢ ነው ያለው እና እጥፍ አካባቢ ስለሆነ ወደዛ የማስጠጋት ነገር ነው አሁን ሊኖር እንግዲህ አጫቃጫቅ የሚባለው እሱ ነው ይመስላል በሌላ በኩል ኢትዮጵያ ያለባትን እዳ ለማሸጋሸግ የፓሪስ ክለብ ተብሎ ከሚታወቁ አበዳሪ አገራት ጋር የደረሰቻቸው ስምምነቶች ተግባራዊነት ከአሜፍ ጋር በሚደረገው ውይይት መሳካት እንደሚወሰን የሚናገሩት የመጣንያት ባለሙያው ዶክተር ዮብ ውይይቱ የዳስረዛን ስለማያካትት ለችግሩ ጊዜያዊ መፍትሄ ብቻ የሚሰጥ ነው ይላሉ። የሄኛው ኮመን ፍራምወርክ በኔ እይታ ብዙም ውጤት የሚያመጣ አይደለም። ተመልሰው እነዚህ ሀገሮች ደውስ መግባታቸው የማይቀር ነው። ምክንያቱም የዳስ አያካትትም። አንደኛ ይሄ ነው ሁለተኛ እነዚህ ብዙዎቹ ሀገሮች ከቻይና የተበደሩ ናቸው። ቻይና የዕዳ ስረዛ ውስጥ መግባት በፍጹም አፕታይት የላቸው። በሶስተኛ ደረጃ ትላልቅ አበዳሪዎች የሚባሉት እንደ ወርልድ ባንክ በዚህ የዕዳ ቅነሳ ጉዳይ ውስጥ የሉበትም። ስለዚህ ምናልባት የግል አበዳሪዎች የፕራይቬት ክሬድ ሌንደርስ የሚባሉት ቦንድ አበዳሪዎች እነሱ ምናልባት መጠነኛ ቅነሳ ሊያደርጉ ይችላሉ። ሄዳ ክምችቱ እንዲቀንስ ከተፈለገ ሰብስታንሻል ሬዲስ እንዲሆን ከተፈለገ ሄዳ ስረዘን ማከተት አለበት። ሮይተርስ በዘገባው እንዳለው ኢትዮጵያ ከእንደ አውሮፓውያን አቆጣጠር ሀያ ሀያ ጀምሮ ምንም አይነት ፈንድ ካለም አቀፉ የገንዘብ ተቋም አላገኘችም። አሁን የ ሶስት ነጥብ አምስት ቢሊዮን ብድር ከተቋሙ ማግኘት ትፈልጋለች ያለው ዘገባው፣ ይህንን ግን የተቋሙ ኃላፊዎች እንዳላረጋገጡለት አስታውቋል። የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ ከአይኤምኤፍ ጋር የሚደረጉ ውይይቶች ተሳክተው ድጋፎቹ ቢገኙም ለኢኮኖሚያዊ ችግሩ ደጋፊ እንጂ ብቻውን ዘላቂ መፍትሄ ሊያመጣ እንደማይችል ይናገራሉ። አይምኤፍ የገንዘብ ድጋፍም ሆነ የአይምኤፍ የማክሮፖሊሲ ማሻሻያዎች በራሳቸው አንድ ነገር ናቸው እንጂ ፉሊ ችግሩን ይፈታሉ ማለት አይደለም። የመጨረሻ ፈውስ አይደለም። ምክንያቱም ሀገራት የኢኮኖሚ ስትራክቸር ችግሮች አለባቸው። በበቂ ሁኔታ የማያምርት ሀገር በበቂ ሁኔታ የስራ እድል መፍጠር የማይችል ሀገር የአይምኤፍ ፕሮግራም ብቻ ኢምፕሊመንት ስላደረገ ችግሮቹ በሙሉ ይወገዳሉ ማለት አይደለም። የፋይናንስ ባለሙያው አቶ አብዱልቃድር በበኩላቸው ኢትዮጵያ ያጋጠማትን ችግር በዘላቂነት መፍታት የሚቻለው ሰላም በማረጋገጥ ምርታማነትን ማሳደግ ከተቻለ ብቻ ነው ይላሉ። ያለ ምንም የቅድመ ሁኔታ ምንም ዋጋ ከፍለን በአገሪቷ ሰላም የምትሆንበት መንገድ ነው። ሰላም ሆነ ማለት ስራ ይነቃቃል። የውጭ ምንዛሪ የሚያመጣው ብቸኛው መንገድ ላበላ በእንቅስቃሴ ስለዚህ እንቅስቃሴዎችን ነው የኛ የውጭ ምንዛሪ ምንጫችን እንቅስቃሴ ነው እንጂ ዜጎቻችን ውጭ ሀገር ሄዶ የሚስሩ፣ አገርም ውስጥ ተንቀሳቅሰው ይስሩ። አገሪቷ ሰላም ከሆነች የምንዛሪ ሁኔታችን እየተሻሻለ ይመጣል። የኢትዮጵያ መንግስት የልኡካን ቡድን በዋሽንግተን ዲሲ ቆይታቸው ከዓለም አቀፉ የገንዘብ ተቋም ጋር በተደረገው ውይይት የተነሱ ጉዳዮችን በተመለከተ ዝርዝር ማብራሪያ እስካሁን አልሰጡም። የአሜሪካ ድምፅም በዚህ ጉዳይ ላይ ተጨማሪ መረጃዎችን ከገንዘብ ሚኒስቴር ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ወጣት ስፖርተኞች ሁለገብ የህይወት ክህሎት እንዲኖራቸው የሚያግዘው የትስስር ተቋምን የተመለከተው የዛሬው የመጨረሻው ጥንቅራችን ነው። ከተመሰረተ ሶስት ዓመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከእለት ተዕለት ህይወት ጋር እንዲዋሃድ ለማድረግ ግንዛቤ ላይ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና የህይወት ክህሎትና ስልጠናዎችን እንዲያገኙ በማድረግ እንዲሁም በሁሉም የስፖርት ዘርፎች ላይ ያሉ ቡድኖች ከተለያዩ ተቋማት ጋር ትብብሮች እንዲዳብሩ በማድረግ ይሰራል። በተጨማሪም ተቋሙ የተለያዩ የስፖርት አሰልጣኞች የህይወት ክህሎትና ሁለንትናዊ ስልጠናዎችን እንዲያገኙ በማድረግ ላይ ይገኛል። ኤደን ገረመው የስፖርት ፎር ቼንጅ መስራችውና ዋና ስራ አስፈጻሚ አህዱ ገብሩንና በተቋሙ ከሚደገፉ የስፖርት ቡድን አሰልጣኞች መካከል አንዷን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል። የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ ሁለት መቶ የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመምላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱ ትስስርም እንዳገዛቸው ነው የምትናገረው። ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር። የሚገርምሽ እኛ ብዙ ስልጠና የሚመስለን ነውን እግር ኳስ ስናሰለጥን፣ በቃ እግር ኳስ ነው፣ እግር ኳስ ብቻ ነው የሚመስለን። ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ፣ ፕላንያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ብዙ ማናቀው በእግር ኳሱ በጣም አሁን አንድ ሰንድ ነ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ጎን ጎን ልጆቹ ምክንያቱም ነገ እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድ ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይር ነሱን የሚያገኙት ከዛም በመነሳት እኛ አሁን ብዙ እናስተምራቸው ልጆች አሉ እንደሽ በተፈጥሮ መስረ ያገኙት ኢንዱስትሪ የሆኑት ነገር አለ አይደለ ተመርኩዘን እግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት ማን እናስተምራቸው ብዙዎች አሉ። ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለናዊያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎች ክብራትና ክብራን ለዝግጅቶቻችን የተመደበው ጊዜ በዚሁ ተጠቃሏል። የዚህን ዘገባ ቀሪ ክፍል በዌብሳይታችንና በማኅበራዊ ሚዲያ መድረኮቻችን ታገኛላችሁ። አብራችሁን ስላመሻችሁ እናመሰግናለን። እንግዲ ወልዴ ነኝ። ከስርጭቱን ከስቱዲዮ ያቀናብርልን ንጉሡ ታምሬ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።